the voice of America. በዩናይትድ ስቴትስ ማዕከላዊ ምዕራብ ክፍለ ግዛት በሚሽጋን ትናንት በአንድ የአውሮፕላን ጣቢያ ጠባቂ ፖሊስ ላይ በስለት ጥቃት ያደረሰው ካናዳዊ ሰው መሆኑ ተገለጸ። መርማሪዎች ጥቃቱ የሽብር ተግባር ነው ሲሉ ደምድመዋል። ሪቻርድ ግሪን ዘገባ ጽፏል፣ ሶሎሞን ክፍሌ ያቀርበዋል። በፌዴራል ፖሊሱ ባለስልጣናት መግለጫ መሰረት አሞር ፊትዊ ከካናዳ ኪውቤክ ሲሆን በመቶ አለቃ ጄፍ ኔቪል ላይ ጥቃቱን ያደረሰው ሚሽጋን ቢሾፕ ዓለም አቀፍ አውሮፕላን ማረፊያ ከደረሰ ጥቂት ጊዜ በኋላ ነው። ፊትዊ በአረብኛ አላሁ አክባር ማለትም እግዚአብሔር ትልቅ ነው ሲል ድምፁን ከፍ አድርጎ ያሰማ ነበር ተብሎ ተዘግቧል። ጥቃቱን ባደረሰበት ወቅት ዩናይትድ ስቴትስ በሶሪያ በኢራቅና በአፍጋኒስታን ሰዎችን ትገድላለች ሲልም ከሷል ተብሏል። የፌዴራል ፖሊሱ ልዩ መርማሪ ዴቪድ ጌሎስ ሲናገሩ በሕጋዊ መንገድ የገባው ፊትዊ ወደ ፍሊንት ኤርፖርት አምርቶ ጥቃቱን ያደረሰው ብቻውን እንጂ ሌላ ተባባሪ የለውም ብለዋል። ግለሰቡ ወታደራዊ ልምድ ያለው መሆኑን የሚጠቁሙ ምንም መረጃ የለንም። ለረጅም ሰዓት ያነጋገርነው መሆኑንና ተባባሪ እንደነበረ ልነግራችሁ እችላለሁ ምን እንዳነሳሳውም ነግሮናል። በዩናይትድ ስቴትስና ሌሎች ነገሮች ላይ ጥላቻ አለው ማለቱ ብቻ በቂ ይመስለኛል። ዛሬ ወደ አውሮፕላን ማረፊያው መጥቶ ጥቃቱን ለማድረስ ያነሳሳውም ይኸው ነው። ኤፍ ቢ አይ ጉዳዩን እየመረመረ ያለው በአሸባሪ ድርጊት መልክ ነው ሲሉም ባለሥልጣኑ አክለዋል። የመቶ አለቃ ኔቪል ጥቃቱ ከደረሰበት በኋላ በጥሩ ሁኔታ በማገገም ላይ መሆኑንና ቁስሉ በቅርቡ ሙሉ በሙሉ ይሽራል ተብሎ እንደሚጠበቅም የፌዴራሉ ፖሊስ ልዩ መርማሪ አስታውቀዋል። በመንገደኞች ላይ የደረሰ ጉዳት ግን የለም ተብሏል።